ስለ የሰው ልጆች እውነታዎች በዓለም ሪከርድ ሆኖ የተመዘገበው ረዥም የሰው ዕድሜ 122 ዓመት ነው። የሰው ልጅ በአማካኝ በሕይወት ዘመኑ በእግሩ የሚጓዘው የዓለምን ዙሪያ ሦስት ጊዜ ያህላል። የሰው ልጅ አእምሮ ወደ 80 ከመቶ ውሃ ነው። የሰው ልጅ ያለ ምግብ እስከ አንድ ወር መኖር ይችላል፣ ነገር ግን ያለውሃ ከሶስት ቀን በላይ መኖር አይችልም። የአማካኝ የሰው ልጅ ልብ በቀን አንድ መቶ ሺህ ጊዜ ትመታለች። የሰው ልጅ በአማካኝ የሕይወቱን ሀያ ስድስት ዓመት በእንቅልፍ ያሳልፋል።